የአሜሪካ ድምጽ ነው በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻላን 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሚያዝያ ሁለት 2014 ዓ ም ዝግጅታችን ጀመረ። የውሃ አቅርቦትን ለማሻሻል የሚሰሩት የቴክሳስ እና ኦክላሆማ ነዋሪ ኢትዮጵያውያን ባድም የሚሆነው በወጣቶች በህጻናት ሴቶችና በእናቶች ነው። እናቶች ጠዋት የወጡ ኩለቀን ነው የሚመለሱት። እንዲያውም አንዳንዱ እስከ ማታ እዚያ ይቆያል። በዚህ ላይ የወገባቸው ቤት መጥተው መስራታቸው፣ ሴቶቹ በዛ እድሜያቸው ከባድ ሸክም እየተሸከሙ እየሄዱ ትምህርት መማር አይችሉም። በእንግሊዝኛ ስሙ ስትሪም ኦፍ ሆፕ ይባላል የተስፋ ምንጭ በኢትዮጵያ ገጠራማ ማህበረሰቦች ዘንድ ያለውን የውሃ ችግር ለመቅረፍ እንርዳ ብለው የተነሱ በደቡብ ምስራቅ ዩናይትድ ስቴትስ የሚኖሩ ኢትዮጵያውያን ያቋቋሙት ድርጅት ነው። የሰማችኋቸው ደግሞ ከመስራቾቹ አንዱ የቴክሳስ ሂውስተን ከተማ ነዋሪ አቶ እስክንድር ታምራት ናቸው። ስለ ስራዎቻቸው አነጋግረናቸዋል። ሙሉ ዝግጅቱን በምሽቱ ታዳምጡታላችሁ። ጤና ይስጥልኝ። እንደምናመሻችሁ! የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ ቆያለን። አብራችሁ ቆዩ። ዝግጅቶቻችሁን ከራዲዮ በተጨማሪ ዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በደቡብ ክልል ደቡብ ኦሞ ዞን የአሪ ብሔረሰብ ከወረዳ ወደ ዞን አደረጃጀት ለማደግ ከሚያቀርበው ጥያቄ ጋር የተገናኘ ነው በተባለ ማንነትን መሰረት ያደረገ ጥቃት እየተፈጸመ መሆኑን የዞኑ ነዋሪዎች ተናገሩ። አንድ የዞኑ ባለስልጣን ለአሜሪካ ድምጽ በሰጡት ቃል በጥቃቱ የደረሰው ጉዳት መጠን ገና ባይታወቅም የሰው ሕይወት ማለፉንና አያሌ ንብረት መውደሙን ተናግረዋል። ዮናታን ዘብዴዎስ ዝርዝር አለው። የአሪ ብሔረሰብ ከወረዳ ወደ ዞን አደረጃጀት ለማደግ ከሚያቀርቡት ጥያቄ ጋር የተያያዘ ነው በተባለ ጥቃት ቁጥራቸው በውል ያልታወቁ ሰዎች እንደተገደሉና ንብረታቸውና የመኖሪያ ቤታቸው እንደተቃጠለባቸው የዞኑ ነዋሪዎች በስልክ ለአሜሪካ ድምጽ ተናግሯል። ጥቃቱ የተፈጸመ ያለው ማንነትን መሰረት በማድረግ ነው ሲሉም የጂንካ ከተማ ነዋሪዎች ተናግሯል። እዚህ አካባቢ የሚኖረው የሌላ አይነት ብሔር ያለው አሁን ዋናው ይሄ አካባቢ የኛ ነው፣ ደቡብ ክልል የኛ ነው፣ እናንተ ውጡ። ከጂንካ ከተማ በተጨማሪ በጋዘር በቶልታ ከተማ አስተዳደር በመጠር እንዲሁም በሀባ መርና በሌሎችም አካባቢዎች ማንነትን ለየ ጥቃት የተፈጸመ መሆኑን የተናገሩ ሲሆን የቶልታ ከተማ ነዋሪ የደረሰባቸው ያለው ጥቃት አስከፊ መሆኑን በስልክ ለአሜሪካ ድምጽ ተናግሯል። አንድ ቤት የከተማው ህዝብ አንድ ቤት ሙሉ ተጣጥሏል። ከአምስት መቶ በላይ ሙሉ ተጣጥሏል። ንብረት አንድ የለም ተዘርፏል። የሚደርስም አካል አንድ የለም። አንድ አንድ አንድ ይህግ አካል የለም። ጥቃቱን የሚያደርሱት የተደራጁ ወጣቶች ናቸው ሲሉም ተናግሯል። አንድ ማንነታቸውን ያልጠቀሱ የዞኑ የመንግስት ባለስልጣን እየተፈጸመ ያለው ጥቃት ማንነትን መሰረት ያደረገ መሆኑን አረጋግጧል። ቁጥራቸውን በውል ባይጠቅሱም በተፈጸመባቸው ጥቃት የተገደሉ ሰዎች ስለመኖራቸውም ተናግሯል። አያልን ንብረትም ወድሟል ቤቶችም ተቃጥሏል ሲሉ ተናግሯል። የሞቱ ሰዎች አሉ፣ አሁን በቁጥር አላትም። ያው እኛም እንግዲህ ቤት ተቀምጠን ያለ ነው ውጭ መፍራትናን አካል ጉዳት ከቀላል እስከ ድረስ የደረሰባቸው አሉ። እሳቸው እንደምሉት ጥቃቱ እየተመራ ያለው ከኋላ ግፊት በሚያደርጉ ግለሰቦች ነው ብለዋል። እስካሁን በጥቃቱ ስለተገደሉ ሰዎች መጠንና ስለደረሰው ንብረት ከሌሎች ከዞኑ የመንግስት ባለስልጣናትና የክልሉ አመራሮች ማረጋገጥ አልተቻለም። ይህንን በተመለከተ ከክልሉም ሆነ ከዞኑ የመንግስት አካላት መረጃ ለማግኘት ያደረገውን ጥረት ለጊዜው አልተሳካም። ነገ እንመለስበታለን። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። ይህ ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ነው። የጀርመን የመከላከያ ሚኒስትር ማሊ ሞራ ውስጥ ከተፈጸመው የጭካኔ አድራጎት በኋላ የጀርመን የጦር ኃይል ማሊ መቆየቱ ጉዳይ እንደሚያጠራጥራቸው በድጋሚ አስታወቁ። የማሊ መንግስት ሞራ ውስጥ 23 ሽብርተኞችን ደምስሰናል ቢልም የዜና ተቋማትና ሂዩማን ራይትስ ዎች ያነጋገሯቸው የአይን ምስክሮች የመንግስት ወታደሮች ብዛት ያላቸው ሰላማዊ ሰዎችን እንደገደሉ ገልጸዋል። መከላከያ ሚኒስትሯ ላምብሬህት ትላንት በማሊ ጉብኝት ካደረጉ በኋላ እጅግ የላቀ ብቃት ያላቸው የጀርመን ወታደሮች የሚያሰለጥኗቸው የማሊ ወታደሮች ይህን ብቃታቸውን ይዘው ከሩሲያ ኃይሎች ቅጥረኛ ወታደሮች ጋር ይሰማራሉ ያሉ ሲሆን፣ በተለይም ሞራ ላይ ከተፈጸመው ተግባር በኋላ ከእኛ ሴቶች ጋር ይጣጣማሉ ወይ የሚል ጥያቄ የሚያስነሳ ነው ማለታቸው ተዘግቧል። የኢራን ምክር ቤት አባላት እንደ አውሮፓውያን አቆጣጠር በ2015 ተደርሶ የነበረው እና የዩናይትድ ስቴትስ ምክር ቤት ዋስትና የሰጠው የኒውክሌር ስምምነት በድጋሚ እንዲያንሰራራ የሚያስችሉ ቅድመ ሁኔታዎችን አስቀመጡ። የኢራን ምክር ቤት አባላት ባወጡት መግለጫ ዩናይትድ ስቴትስ ዳግም ስምምነቱን ጥላ እንደማትወጣ በምክር ቤቷ የጸደቀ ማስተማመኛ እንድትሰጥና በኢራን ላይ ማዕቀቦች እንዳይጣሉ ጠይቀዋል። እንደ አውሮፓውያን አቆጣጠር በ2018 የቀድሞ የ ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የኒክሌር ስምምነቱን ካቋረጡ በኋላ ኢራን ከስምምነቱ ውጪ የኒክሌር ፕሮግራሟን ማሳደጓን ቀጥላለች። ዩናይትድ ስቴትስ እና ኢራን የ2015ቱን ስምምነት ዳግም ተግባራዊ በማድረግ ጉዳይ ላይ ላለፈው አንድ አመት በቪየና ቀጥተኛ ያልሆነ ውይይት ሲያካሂዱ ቆይተዋል። ሆኖም ተህራንና ዋሽንግተን እልባት ባላገኙ ጉዳዮች ላይ ፖለቲካዊ ውሳኔ ማሳለፍ ባለመቻል እርስ በርስ መወነጃጀል በመቀጠላቸው በሁለቱ ሀገራት መካከል የሚደረገው ድርድር መራመድ ሳይችል መቆሙን የሮይተርስ ዘገባ አመልክቷል። ዛሬ በፈረንሳይ በተጀመረው የመጀመሪያ ዙር ፕሬዝዳንታዊ ምርጫ 48 ሚሊዮን መራጮች ከ12 ተወዳዳሪዎች መካከል የተሻለውን ለመምረጥ ድምጻቸውን ሲሰጡ ውለዋል። ከጠዋቱ ሁለት ሰዓት የተጀመረው ምርጫ ከምሽቱ አንድ ሰዓት ላይ የተጠናቀቀ ሲሆን በአንዳንድ ትልልቅ ከተሞች እስከ ምሽቱ ሁለት ሰዓት ድረስ ቀጥሏል። ፕሬዚዳንት ኢማኑኤል ማርኮን ለሁለተኛ ጊዜ ለመመረጥ የሚያደርጉት ጥረት ከቀኝ አክራሪዎች ጠንካራ ፈተና ገጥሞታል። ተወዳዳሪዎች ከግማሽ በላይ ድምጽ ማግኘት ካልቻሉ ከፍተኛ ድምጽ ባገኙ የመጀመሪያ ሁለት ተወዳዳሪዎች መካከል ሁለተኛ ዙር ምርጫ በወሩ መጨረሻ ላይ ይካሄዳል። ሩሲያ ዛሬ በምስራቅ ዩክሬን ባካሄደችው አዲስ የአየር ጥቃት ትምህርት ቤቶችንና የመኖሪያ ሕንፃዎችን መደብደቧን የሉሃንስክ ክልል ባለስልጣናት አስታወቁ። ጥቃቱ ትላንት መጀመሩን ተከትሎ ነዋሪዎች አካባቢውን ለቀው እንዲወጡ አስጠንቅቀው ነበር። ሆኖም የራሽያ ሚሳይል አርብ ዕለት ክራማቶርክስ የሚገኝ የባቡር ጣቢያ ላይ ጉዳት አድርሶ 52 ሰዎች ከተገደሉ በኋላ ዩክሬናውያን አካባቢያቸውን ለመልቀቅ ፍርሃት አድሮባቸዋል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ሰራዊታቸው በሰሜንና ምዕራብ ኪየቭ ከፍተኛ መከላከል ከገጠማቸውና አካባቢውን ለቀው ከወጡ በኋላ ወረራውን ወደ ምስራቅ ዩክሬን መቀየራቸውን ወታደራዊ ተንታኞች ገልጸዋል። የዩክሬን ፕሬዝዳንት ቮለዲሚር ዜሌንስኪ ትላንት ሲቢኤስ ከተሰኘው የዩናይትድ ስቴትስ የቴሌቪዥን ጣቢያ ጋር በነበራቸው ቆይታ የሩሲያ ወረራ በዩክሬን ብቻ የሚገታ አይደለም፣ ወይም በእኛ ነፃነትና ሕይወት ውድመት ብቻ አይቆምም። መላው አውሮፓ የሩሲያ ኢላማ ነው ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ ሩሲያ ወደፊት ሊኖራት የሚችለውን ጠብጫሪነት ለመዋጋት የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም ኔቶ በድንበሩ ላይ ቋሚ ጦር ለማስፈር እቅድ እያወጣ መሆኑን ቴሌግራፍ የተሰኘው የእንግሊዝ ጋዜጣ የኔቶን ዋና ጸሐፊ የንስ ስቶልተንበርግን ጠቅሶ አስነብቧል። ዋና ጸሐፊው ከጋዜጣው ጋር ባደረጉት ቆይታ የሩሲያ ፕሬዝዳንት ቭላዲሚር ፑቲንን ድርጊቶች በሚያንጸባርቅ መልኩ ኔቶ መሰረታዊ ለውጦችን ለማድረግ ተዘጋጅቷል ብለዋል ተናግሯል። ሩሲያ በዩክሬን ላይ ያካሄደችው ወረራ ከሁለተኛው ዓለም ጦርነት ወዲህ ያልታየ ትልቁን የስደተኛ ቀውስ በአውሮፓ ያስከተለ ሲሆን የምዕራብ ሀገራት የመከላከያ ፖሊሲያቸውን በድጋሚ እያጤኑት ይገኛሉ። አድማጮች፣ ለሰዓቱ የያዝ ናቸው ዜናዎች እነዚህ ነበሩ። ከቀሪ የእሁድ መሰናዷችን ጋር መልካም ቆይታ በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሚያዝያ 2 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለእለቱ ወደ ያዝ ነው። ቀዳሚ ዘገባችንን እንለፍ። ኢትዮጵያን ጨምሮ በመላው የአፍሪካ ቀንድ የበረታው ድርቅ በቀጠናው የሚኖሩ ከ13 ሚሊዮን በላይ ሰዎች ለረሃብ ያጋለጣቸው ሲሆን በኢትዮጵያ ብቻ 5.7 ሚሊዮን ሰዎች በድርቅ መጠቃታቸውን የተባበሩት መንግስታት ድርጅት በየካቲት ወር አስታውቆ ነበር። ኦክስፋም የተሰኘው ዓለም አቀፍ መርጃ ድርጅት በዚህ ወር ባወጣው ሪፖርት ደግሞ በቀጣዩ የዝናብ ወቅት የሚፈለገውን ያክል ዝናብ ካልጣለ በአፍሪካ ቀንድ በረሃብ የሚጠቃው ሰው ቁጥር ወደ 28 ሚሊዮን እንደሚያሻቅብ አስታውቋል። ለረሃብ ለተጋለጠው ሕዝብ መርጃ የሚውል ገንዘብ ካልተገኘም ከፍተኛ የሰብአዊ ውድቀት ሊከሰት እንደሚችል አስጠንቅቋል። ይህ ሁኔታ በተለይ ዝቅተኛ የአፍሪካ ቀንድ ሀገራት ላይ እያስከተለ ያለው ተጽዕኖ ምን ይመስላል? ሀገራቱ በምግብ ራሳቸውን እንዲችሉስ ምን ማድረግ ይቻላል? ስትል ስመኝሽ የቆየ አክሽንስ አጌነስት ሃንገር የተሰኘ ድርጅት የምስራቅ አፍሪካና የአፍሪካ ቀንድ ኃላፊ የሆኑት ሀጅር ማሊምን አነጋግራቸዋለች። አድማጮች ይህም ፕሮግራም ከትላንት በስቲያ ምሽት አስደምጠናችሁ ነበር፣ ለዛሬ በድጋሚ እናስደምጣቸዋለን። በኮቪድ አስራ ዘጠኝ ወረርሽኝ ምክንያት በዓለም ዙሪያ በረሃብ የሚጠቃው ሰው ቁጥር በእጅጉ እየጨመረ ሄዶ ስምንት መቶ አስራ አንድ ሚሊየን የደረሰ ሲሆን ይህም ከዓለም ህዝብ ብዛት አንድ አስረኛ የሚሆነው ነው። የዚህ ቁጥር አንድ ሶስተኛ የሚሆነው ሰው የሚገኘው ደግሞ አፍሪካ ውስጥ ነው። ዓለም አቀፉ ነፍስ አድን ኮሚቴ በመስከረም ወር ባወጣው መረጃ በኬንያ በተከሰተው የዝናብ እጥረት ምክንያት ከሁለት ሚሊየን በላይ ሰዎች ለረሃብ አደጋ ተጋልጠዋል። የተባበሩት መንግስታት ድርጅትም ከደቡብ ሱዳን ሕዝብ 60 በመቶ የሚሆነው የዕለት ምግቡን ለማግኘት ይቸገራል። ተደጋጋሚ ድርቅ በሚያጠቃት ኢትዮጵያም እንዲሁ በሚሊዮኖች የሚቆጠሩ ሰዎች የእርዳታ እጅ ይጠብቃሉ። በእነዚህ የአፍሪካ ቀንድ ሀገራት በተደጋጋሚ ድርቅ እንዲከሰትና ሕዝቦቻቸው ለረሃብ አደጋ እንዲጋለጡ ከሚያደርጉ ዋነኛው ምክንያቶች አንዱ የግጭቶች መጨመር መሆኑን ኢትዮጵያን ጨምሮ በአፍሪካ ቀንድ ሀገራት ረሃብን ለመዋጋት የተቋቋመው አክሽን አጌንስ ሃንገር የተሰኘው ድርጅት የምስራቅ አፍሪካና የአፍሪካ ቀንድ ኃላፊ የሆኑት ሀጅር ማሊም ያስረዳሉ። ዋነኛው ምክንያት በአስር ሺና በሚሊዮኖች የሚቆጠሩ ሰዎችን ከቤታቸው እንዲፈናቀሉ የሚያደርጉ ግጭቶች መጨመራቸው ነው። ማህበረሰቦች በግጭት ምክንያት ሲበተኑ የራሳቸውን ምግብ ማምረት ያቆማሉ፣ ስለዚህ ለረሃብ ይጋለጣሉ። ከግጭቶች መባባስ በተጨማሪ በአፍሪካ ረሃብ በከፍተኛ ሁኔታ እንዲጨምር አስተዋጽኦ እያደረገ ያለው ሁለተኛው ምክንያት ደግሞ የአየር ንብረት ለውጥ መሆኑን ማሊም ይገልጻሉ። ዓለም አቀፉ የኮቪድ-19 ወረርሽኝም በብዙዎች ሀገራት የሚታየውን የምግብ እጥረት አባብሶታል። ከግጭት በተጨማሪ የአየር ንብረት ለውጥ በአፍሪካ ላይ ያስ የሚከተላቸው ያሉትን አስከፊ ውጤቶች እያየን ነው። ገበሬዎችን፣ አርብቶ አደሮችን የተፈጥሮ አደጋዎች ሲያጋጥሟቸው ሁኔታዎቹን በተለምዶ የሚቆጣጠሩባቸው መንገዶች ነበሯቸው። አሁን ግን በተደጋጋሚ የሚገጥሙ እጅግ ከባድ ድርቅና የጎርፍ አደጋዎች የህብረተሰቡን አቅም እየሸረሸሩ በመሄዳቸው ምክንያት ባህላዊ የሆኑት የመቋቋሚያ መንገዶችም መስራት አቁመዋል። ከዚያ በተጨማሪ ደግሞ በዓለም ዙሪያ የተከሰተው የኮቪድ-19 ወረርሽኝ በምግብ አቅርቦት ላይ ከፍተኛ የሆነ ተጽዕኖ አድርሷል። ማሊም እንደ ምሳሌ ከአፍሪካ ሀገራት በእድሜ ትንሽ የሆነችውን ደቡብ ሱዳንን ያነሳሉ። እራሷን ችላ ነጻ ከሆነች የአስር ዓመት እድሜ ያስቆጠረችው ደቡብ ሱዳን ለእርሻ ምቹ የሆነ ለም መሬት ቢኖራትም በሀገሪቱ በሚገኙ የተለያዩ ጎሳዎች መካከል የሚከሰተው ተደጋጋሚ ግጭት ከሁለት ሚሊዮን በላይ የሚሆነውን አምራች ህዝቧን ለስደት ዳርጎታል። ይህ ሁኔታ ህዝቡ ምግብ እንዲያመርት አድርጎታል። ተጨማሪ ሚሊዮኖች ደግሞ በሀገር ውስጥ ተፈናቅለዋል። በዚህ ላይ ደግሞ በተደጋጋሚ የሚከሰተው የጎርፍ አደጋ ለም የነበረውን መሬት እያወደመውና ረሃብ በተከሰተበት ወቅት ማረስ እንዳይችሉ እያደረጋቸው በመሆኑ የደቡብ ሱዳንን ማህበረሰብ ለከፍተኛ ጉዳት አጋልጦታል። አብዛኞቹ በአፍሪካ ውስጥ የሚታዩት ግጭቶች ስር የሰደዱና ለረጅም ዓመታት መብረድ ያልቻሉ ናቸው። ማሊም እንደሚሉት ለዚህ ዋናው ምክንያቱ የተፈጥሮ ሀብት መመናመንና የቀሩትን ጥቂት ሀብቶች ለመጠቀም የሚደረግ ሽኩቻ ነው። ህዝቦች ያሏቸውን ሀብቶች ተገቢ በሆነ ሁኔታ ማጋራት የሚችሉበትንና የተፈጥሮ ሀብቶቻቸውን መንከባከብ የሚችሉበትን ሁኔታ ካላገኝን የተለያዩ ማህበረሰቦች ለአደጋ መጋለጣቸው ይቀጥላል። ይህ ደግሞ ችግሮቻቸውን መቋቋም የሚችሉባቸውን መንገዶች ይሸረሽረዋል። ከዚያ ደግሞ ወደ ግጭት እንዲገቡ ያደርጋቸዋል። ማሊም የሚሰሩበት አክሽን አጌንስት ሀንገር የተሰኘው ተቋም በሀምሳ ሀገራት በሚገኙ በረሃብ አደጋ ለተጠቁ ሀያ አምስት ሚሊየን ሰዎች የሚያገለግል ሲሆን በዋናነት ማህበረሰቦች መልሰው በምግብ ራሳቸውን እንዲችሉ የተለያዩ መንገዶችን ይቀልሳል። ለምሳሌ ከፍተኛ ረሃብ ካጋጠማቸው አካባቢዎች አንዱ በሆነው ሰሜን ሶማሊያ ከምንረዳቸው ገበሬዎች አንዱ እኛ ባሰለጠነው ያስተራረስ ዘዴ መሰረት እጅግ አስቸጋሪ በሆነ ሁኔታ ውስጥ ዘርቶ ማብቀል እንዲችል በማገዛችን ከአምስት ወር ባነሰ ጊዜ ውስጥ ከአንድ ሺህ ዶላር በላይ ትርፍ ማግኘት ችሏል። በሶማሊያ አንድ ሺህ ዶላር እጅግ በጣም ብዙ ገንዘብ ነው። ስድስት ቤተሰቦችን ለስድስት ወር ማኖር ይችላል። አፍሪካ በአየር ንብረት ለውጥ ምክንያት በሚከሰቱ አስከፊ ጎርፎች እና የድርቅ አደጋዎች ውስጥ እያለፈች ባለችበት በዚህ ወቅት በስኮትላንድ ግላስጎ ከተማ ሲካሄድ የቆየው 26ኛው የዓለም የአየር ንብረት ለውጥ ጉባኤ ወይም ኮፕ 26 ቢጠናቀቅም በዓለም ዙሪያ ለሚታየው ሶስት አራተኛ ሙቀት አማቂ ጋዞች ልቀት ምክንያት የሆኑት ሀብታም ሀገራት ስምምነት ላይ መድረስ ባለመቻላቸው ለችግሩ መፍትሄ ማበጀት ሳይቻል ቀርቷል። ይሄ እንደ አፍሪካ ቀንድ ላሉ ሀገራት አሳዛኝም አስፈሪም ዜና ቢሆንም ማሊም ቢያንስ በሀገር ውስጥ መደረግ የሚችሉ ለውጦችን በማከናወን ተጽዕኖውን መቀነስ ይቻላል ብለው ያምናሉ። የአየር ንብረት ለውጥ እጅግ አሳሳቢ ነው። እያየነው እንዳለነውም ማዳጋስካር በአየር ንብረት ለውጥ ምክንያት ረሃብ የተከሰተባት የመጀመሪያዋ ሀገር ሆናለች። በብዙ ሀገራት የውሃ ምንጮች እየደረቁ፣ ለም የነበሩ ሀገራት ምርት መስጠት እያቆሙ ነው። ይሄ ሁሉ የአየር ንብረት ለውጥ ተጽዕኖ ሆኖ ነው። ይህን ለማስቀረት በሀገር ውስጥ የሚደረጉ ጥረቶችን ማጠናከር የሚቻል ቢሆንም አብዛኞቹ ማህበረሰቦች የደረሱትን ችግሮች ለመፍታት መታገዝ ይፈልጋሉ። የተባበሩት መንግስታት ድርጅት መረጃ እንደሚያሳየው የኮቪድ-19 ወረርሽኝ የዓለምን ሁኔታዎች ከመቀያየሩ በፊት በዓለም ላይ የምግብ እጥረት ያጋጠማቸው ሰዎች ቁጥር በ15 ከመቶ ቅናሽ አሳይቶ ነበር። አሁንም ይህን ማድረግ ይቻላል ብለው የሚያምኑት ማሊን አርባ የአሜሪካን ዶላር አንድን ሰው ከረሃብ የመታደግ አቅም እንዳለው ይገልጻሉ። ይህ እንዲሆን ግን የግለሰቦች መንግስታትና ዓለም አቀፉ ማህበረሰብ ከፍተኛ ድጋፍ ወሳኝ መሆኑን ያሰምሩበታል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅታችን ነው። ወደ ተከታዩ ዘገባችን እንውሰዳችሁ። የውሃ አቅርቦትን ለማሻሻል የሚሰሩት የቴክሳስና ኦክላሆማ ነዋሪ ኢትዮጵያውያን በእንግሊዝኛ ስሙ ስትሪም ኦፍ ሆፕ ይባላል። የተስፋ ምንጭ በኢትዮጵያ ገጠራማ ማህበረሰቦች ዘንድ ያለውን የውሃ ችግር ለመቅረፍ እንርዳ ብለው የተነሱ በደቡብ ምስራቅ ዩናይትድ ስቴትስ የሚኖሩ ኢትዮጵያውያን ያቋቋሙት ድርጅት ነው። የውሃ አቅርቦት ችግር በቤተሰቦች በተለይም ሴቶች ረጅም መንገድ ተጉዘው ውሃ መቅዳቱና ሸክሙ የሚያደርስባቸውን ጉዳት ለማቅለል የበኩላችንን እናድርግ በሚል በርከት ላሉ ዓመታት ሲንቀሳቀሱ ቆይተዋል። የሀሳቡ ጠንሳሽ ወደ ኢትዮጵያ በተጓዙበት ጊዜ ችግሩን ያስተዋሉ ወደ አሜሪካ ሲመለሱ የምንችለውን እናደርግ ብለው አማክረውን፣ በጀመርነው ጥረት እስካሁን 28 የተቀናጁ የውሃ የንጽሕናና የጽዳት ፕሮጀክቶችን ልናከናውን ችለናል ሲሉ ከመስራቾቹ አንዱ የቴክሳስ ሂውስተን ከተማ ነዋሪ አቶ እስክንድር ታምራት ገልጸዋል። ቆንጅታዬ ለኢትዮጵያውያን በአሜሪካ ዝግጅታችን አነጋገራቸው። ዝግጅቱን በከፊል አስደምጠናችሁ ነበር። ለዛሬ ምሽት ሙሉ እንደሚከተለው ይቀርባል። ሄች ንጹህ ውሃና መሰረታዊ የመጸዳጃ አገልግሎት ሲያገኙ፣ ጥሩ የንጽህና አጠባበቅ ሲማሩ፣ ጤናማ ሆነው ያድጋሉ። ያ በሌለበት ደግሞ ይላል ዩኒሴፍ፣ ለህይወታቸው አስጊ ለሆኑ በሽታዎች ይጋለጣሉ። በድርቅ በተጠቁ አካባቢዎች ደግሞ ልጆች ለቤተሰብም ለቤት እንስሳትም የሚሆን ውሃ ፍለጋ ረጅም ርቀት መጓዝ ስለሚኖርባቸው ከትምህርት ገበታ ይፈናቀላሉ። ከትምህርት ቤት ውጪ ሲሆኑ ደግሞ ለብዝበዛ ብቻ ሳይሆን ለሌሎችም የተለያዩ አደጋዎች ይጋለጣሉ ብሏል። ዩኒሴፍ ይህንን ችግር ለመቅረፍ ከአጋሮቹ ጋር ሆኖ ያከናወናቸውን ስራዎችም ዘርዝሯል። ስትሪም ኦፍ ሆፕ የንጹህ ውሃ ችግር ቆርቁሯቸው የበኩላችንን እናድርግ ብለው በተነሱ ሁለት የዩናይትድ ስቴትስ ቴክሳስ ክፍለ ሀገር ነዋሪ ኢትዮጵያውያን የተቋቋመ ግብረ ሰናይ ድርጅት ነው። የተስፋ ምንጭ እንደ አውሮፓውያን አቆጣጠር በ2011 የዛሬ 11 ዓመት መሆኑ ነው የተመሰረተ ተቋም ነው። ከመስራቾቹ አንዱ የሆኑትን አቶ እስክንድር ታምራትን ከሂውስተን ቴክሳስ በስልክ አግኝቻቸዋለሁ። እሺ፣ በመጀመሪያ በጣም አመሰግናለሁ ይህን ድል ለስትሪምፎ መሰጠቱ በጣም ደስ ብሎኛል። የድርጅታችን የተቋቋመው መጀመሪያ በአንድ ሰው ነው። አቶ ዘውገ ቃኘ የሚባል ዳላስ ያለው ወንድማችን ኢትዮጵያ ሄዶ ነበረ ይህ ውሃ ለማስቆፈር የእግር ኳስ ፌዴሬሽኑ ልቆት እዛ ሄዶ የተመለከተው ሁኔታ በጣም የዘገነነው እና ያለውን ችግር በጣም ተመልክቶ ሲመለስ ለመርዳት ምን ማድረግ አለብኝ ብሎ ከኔ ጋር መጥቶ አነጋገረኝ እና ዓመት አንዱ ጉድጓድ እንኳ የምናስቆፍር ኢትዮጵያ ትልቅ እርዳታ ይሆናል፣ ባየሁት ስቃይና ችግር በሚል እኔን አነጋገረኝ። ከዛ ሁለታችን ደግሞ ሌሎች ወንድሞቻችንና እህቶቻችንን አዘጋጅተን አንድ ሰባት ሆነን ይህን ድርጅት አቋቋም ነው። ምን ያህል ማህበረሰቦችን ለመድረስ ወይም ምን ያህል የውሃ ጉድጓዶችን ለመቆፈር ችላቸዋል። ጀመርነው ሳንመዘገብ እንደ ትርፍ አልባ ናን ፕሮፊት ድርጅት በሁለት ሺ አስር ነበር። ያን ጊዜ ሁለት ጉድጓድ አስቆፍረናል በዳውሮ ዞን በሚባል ከዛ በኋላ ግን ከ2010 እስከ 2014 ብዙም ስራዎችን አልሰራንም ነበር፣ ገንዘቡም የለንም ነበር። ከዛ በኋላ ግን ከዛ ጀምረን እስካሁን እስካለንበት ወደ ሀያ ስምንት ፕሮጀክቶች ግማሹ ጉድጓድ ውሃ ማስቆፈር ነው፣ ግማሹ ምንጭን መገንባት እና ማፍለቅ ነው። ሌላው ደግሞ ከምንጭ ወስዶ ወደ አራት አምስት ኪሎ ሜትር ርቀት ካለው ቦታ አምጥቶ ለህዝቡ ማቅረብ ነው። ይህን ይሄን አድርገን ወደ ሀያ ስምንት ፕሮጀክቶች ሰርተናል። በዚህ ስራችሁ እንግዲህ ከድረ ገጻችሁ ላይ እንዳየሁት በደረሳችሁባቸው ማህበረሰቦች ውስጥ በቤተሰቦች ህይወት በተለይም የውሃ ችግር ሴቶች ልጆችን ከትምህርት ገበታ የሚያስተጓጉልና ለተለያዩ አደጋዎች የሚያጋልጥ ከመሆኑ አኳያ ችግሩን ለመቅረፍ ያበረከታችሁት አስተዋጽኦ ያስገኘውን ውጤት እንዴት ይገልጹታል? አቶ እስክንድር ምን ያህል እርካታ አግኝታችኋል? በእናንተ ባከናወናችሁት ስራ ውጤት። በጣም ጥሩ ጥያቄ ነው። ዋና እንዲያውም ኮሩ መሰረቱ ይሄ ነው። እናቶችና ህጻናቶች በተለይ ሴቶች ልጆች የሚያዩት ስቃይ ከባድ ነው እና ይህንንም መጀመሪያ የመጀመሪያውን ጉድጓድ አስከፍረን ቪዲዮ ሲመጣ ስናይ ሁላችንም እውነቱን ለመናገር አልቅሰን ነበረ ቤት ያለው ደስታና ሲናገሩ ደግሞ የነበራቸው ችግር ውሀን እንደ መጠጥ ብቻ አይደለም የሚያዩት። ውሀን እንደ ህይወት ነው የሚያዩት። እጅ እንደ ሁሉ ሰውነታቸው ነው የሚያዩት። ይህ ደግሞ በተለይ ከባድ የሚሆነው በወጣቶች በህፃናት ሴቶች እና በእናቶች ነው። እናቶች ጠዋት የወጡ ኩለቀን ነው የሚመለሱት። እንዲያውም አንዳንዱ እስከ ማታ እዚያ ይቆያል። በዚህ ላይ የወገባቸው ቤት መተው መስራታቸው ሴቶቹ በዛ እድሜያቸው ከባድ ሸክም እየተሸከሙ እየሄዱ ትምህርት መማር አይችሉም። ይሄ በወሬ ሰምተነዋል፣ ነዋል እኔ በህይወትም አይቸዋለሁ። ግን ይሄ ነገር ውሃው ከመጣላቸው በኋላ የሚናገሩት ከአንደበታቸው የሚወጣው በአንድ ጎን ደስታው፣ ሁለተኛ ደግሞ ስቃዩ ከበስተኋላቸው መሆኑን ሲገልጹ በጣም በጣም ልብ የሚነካና ነው እና እሱ ነው በይበልጥ እያደፋፍርን በይበልጥ ሞራል እየሰጠን ይሄድ ነው። እና ድረገጻችን ላይ የሚያቀረብናት አንድ እህታችን አለች። በልጅነቷ ውሃ ጉድጓድ ውሃ እየሄደች እያወጣች ወይም ደግሞ ከወንዝ እየሄደች ነበር የምትመላለሰው። ግን አካባቢዋ ውሃውን ወደ እነሱ ሰፈር አምጥተን ውሃ እንዲያገኙ ስናደርግ ከልጅነቷ ጀምሮ የምትሰራው ስራ ነበር እና አሁን ውሃው ሲመጣ ንጹህ ማግኘት ብቻ ሳይሆን፣ አንደኛ ከባዱ ችግር ስለተቃለለላት ጊዜ ስለነበራት እንዲያውም ትንሽ መሬት ከመንግስት ተቀብላ የውሃውን ፍሳሽ ወደ እሷ መሬት እንዲመጣ እዚያው አካባቢ እንዲመጣ አድርጋ አትክልቶች በማፍራት ያንን አትክልት ለቤቷም ለምግብ አድርጋ ከዛ ደግሞ አልፎ ለንግድ እንዲቀርብ አድርጋ ትልቅ ጥቅም አግኝታለች። ሕጻናቶች ትምህርት ቤት መሄድ የማይችሉ ትምህርት ቤት መሄድ እንደሚችሉ ሲናገሩ ወይም ደግሞ ትምህርት ቤት የሚሄዱት ብዙ ጊዜ ልክ በሰዓቱ እንደማይደርሱ እና እስከ ሰላሳ ደቂቃ እስከ አንድ ሰዓት ዘግተው እንደሚመጡ የሚናገሩበት ብዙ በቪዲዮ የተቀረሱ አሉ። ግን ይህንን ውሃ ሲያገኙ ምን ያህል እሱ ችግር እንደተቀረሰላቸው እና ምን ያህል በሕይወታቸው ላይ ለውጥ እንዳመጡ ተራራቶቹ ሁሉ የሚናገሩበት ሁኔታ ነው ያለው። ማህበረሰቦችን ከጅምሩ አንስቶ ተሳትፎ እንዲኖራቸው እንደምታደርጉ ነው ከድረገጻቸው ያነበብኩት። እስቲ ስለሱ ገፋ አድርገው ያጫውቱኝ። ምን ነገር የምናደርገው እዛ ካሉ ድርጅቶች ጋር በመስራቱ አሁን በሰርቬውን የሚያደርጉ በጣም የውሃ ጥረት ያለበት የት እንደሆነ የሚነግሩን የተለያዩ ድርጅቶች ጋር ሰርተናል። አሁን በብዛት የምንሰራው ድሮፕ ኦፍ ዋተር በሚባል በወጣቶች የሚመራ ጥሩ ድርጅት ነው ያለን። ከነሱ ጋር ውን ዋሽ ፕሮግራም ይባላል። ዋተር ሳኒቴሽን እና ሃይጂን የሚለው እሱን የተከተለ እሱን መሮ የተከተለ አሰራር ነው እኛ የምንጠቀመው። ማለትም የጤና ትምህርት መሰጠት አለበት። ሳኒቴሽን ወይም ጽዳት መደረግ ያለ ትምህርት መሰጠት አለበት። እዛም አልፎ ደግሞ ይሄንን ነገር በደንብ እንዲጠብቁ ኮሚቴ መቋቋም አለበት። የተቻለ ፊፍቲ ፐርሰንቱ ሴቶች እንዲሳተፉበት መደረግ አለበት። እነዚህ ሁሉ ተካሄደው ነው ወይም ደግሞ አንዳንዴ ገንዘብም ያዋጣሉ። ኮሚቴው ያንን ያካሄዳል። አንዳንድ ቦታ እንዲያውም ዘበኛም አላቸው። ይሄ እንግዲህ የሳኒቴሽኑና የዚህ ሃይጂን ፕሮግራሙ ውሃ ብቻ መጠጣት ሳይሆን፣ ሽንት ቤት ሲሄዱ ያንን ውሃ ተጠቅመው እጃቸው እንዲታጠቡ፣ ፊታቸውን ሲነሱ ጠዋት ጠዋት እንዲታጠቡ እና ጥቅሙ ደግሞ ምን እንደሆነ የሚያስረዳ ሰፋ ያለ ፕሮግራም መጀመሪያ ይሰጣል እና በሱ አይነት ብዙዎቹ በተለይ ከኮንትራት የምናደርጋቸው ድርጅቶች እነዚህ የሚያካሄዱ መሆናቸው በሱ መንገድ ነው የምንሰራው። አሜሪካ ያሉ ኢትዮጵያ አሜሪካውያን ወጣቶች በእውቀታቸውም በገንዘባቸውም እንዲያግዙ እንደምትቀሰቅሱ እና በእርግጥም በንቃት እያገዙ እንደሆነ ገልጸውልኝ ነበር። እስቲ ዘርዘር ያድርጉልን። አዎ አንዱ ጥሩ ነገር እየሰራ ነው ያለ ነው። እንግዲህ አንደኛ ያው በኛው ህዝብ በኢትዮጵያኖች ነው ያተኮርን፣ ነው ጥሩ ድጋፍ እያገኘን ነው ከዳላስ እስከ ሂውስተን ቅድም እንዳልኩት እና ከክላውማ። ሌላው ደግሞ ወጣቶች ላይ እያተኮርን ነው። እስካሁን ብዙ ወጣቶች ልጆቻችን ይህን የውሃ ሁኔታ ችግሩን ቪዲዮን ሲያዩ አንዳንዶቹ በኔም በራሴ የራሳችን ልጆች የሚያዩት በየቀኑ እኛ ስንሰራ እና የሚመጣውን ውጤት ሳይው ከኛው ጋር አብረው መስራት ጀምረው በብዛት የሚመጣው ገንዘብ አሁን ስራ ላይ ስላሉ ገቢያቸው ለእኛ እየሰጡ እሱ ብቻ ሳይሆን ሌሎችንም ወጣቶች ጋር የተገናኙ እያደፋፈሯቸው እንዲሰጡን ያደርጋሉ። ሌላው ደግሞ ብዙም ባልን የተወሰኑ ወጣቶች ዘመዶቻችን፣ ትንንሾቹ ሁሉ ልደታቸውን ስጦታ ከመቀበል ይልቅ በስትሪሞፎብ ገንዘብ ይሰጥ በማለት በሚያስደስት መንገድ ነው የተሳተፉ እርዳታ እያደረጉልን ያሉት። አሁን እንዲያውም ድርጅታችን አንድ ወጣት የወጣቱን ግሩፕ እያዘጋጀ በሶሻል ሚዲያ የሚካሄደውን ካምፔን ሁሉ ብዙ ወጣቶች እናግዝ ግዝያ እዚህ ሀገርም ቢወለዱ ሀገራቸው ጋር ያላቸው ግንኙነት ያላቸው ፍቅርና የመርዳት ስሜታቸው ከፍ ያለ ነው። ይህኛ ደግሞ እሱን ለመጠቀም ብዙ ሁኔታዎች እያመቻቸንላቸው ነው። ለወጣቶቹ መልካም። አቶ እስክንድር ቀጣይ እቅዳችሁ ምንድን ነው? በተለይ በአሁኑ ወቅት በድርቅ የተጠቁ እንዲሁም በግጭት የተጎዱ ማህበረሰቦች እንደመኖራቸው ያን ታሳቢ ያደረገ እቅድ ይኖራችሁ ይሆን? አዎ፣ በትክክል በዚሁ ለመቀጠል ነበር ፕላናችን። ግን አሁን በአሁኑ ጊዜ ያለው ከባድ ችግር በሀገራችን በተለይም በዚህ በጦርነቱ ብዙ የተጎዱ ወገኖቻችን በወሎ እና በአፋር አካባቢ አሉ። እነሱ የውሃ ሄዶ መቆፈር ሳይሆን የነበራቸውን የውሃ መሳሪያዎች እና የውሃ ጉድጓዶች ወይም ደግሞ ፓምፖች፣ ጀኔሬተር የመሳሰሉ ብዙ ነገሮች ጠፍተውባቸዋል። ብዙ ነገሮች ተበላሽተዋል። ብዙ ቦታዎች ተዘግተዋል፣ በስራ ላይ አይደሉም። በተለያዩ ቦታ የሚደርሰን ጥያቄ አለ እርዳታ ጥያቄና እሱን ለማሟላት ሙሉ በሙሉ ባንችልም በአቅማችን እንግዲህ ወደዛ ላይ አትኩረን ህዝቡንም ከዚህ እርዳታ ጠይቀን ቅርብ ቀዳችን እሱ ነው። የህዝቡን እርዳታ በይበልጥ የምንፈልግበት ጊዜ ነው አሁን። እንግዲህ እናንተ የማህበረሰቦችን የንጹህ ውሃ። ችግር ለመቅረፍ ስትሰሩ ብዙ አመት ወደ አስራ አንድ ዓመት ገደማ አስቆጥራችኋል። ችግሩ እጅግ ግዙፍ እንደመሆኑ ሌሎች በቅርብ ጊዜ የእናንተን አይነት ጥረት የጀመሩ ወይም እንዲህ ባሉ ውይይቶች ተቀስቅሰው እኛም ብናግዝስ ብለው የሚነሳሱ ከእናንተ ተመክሮ ምን መማር ይችላሉ? እንግዲህ ይህንን ለማድረግ አንደኛ ፍላጎት ነው የሚጠይቀው። ሁለተኛ ያለውን ችግር ማሳወቅ ነው። ሶስተኛ ደግሞ ከዘመድ ከወገን ከጓደኛ ጀምሮ ማሳደግ ይቻላል። ይሄ ነገር ብዙውን ስናይ አሁን ባለው እንኳን ችግር ብዙ ትኩረት የሚሰጠው የጤናው፣ ትምህርት ቤቱ፣ የሆስፒታሉ በሱ ላይ ሁሉም ይረባረባል። እሱ በሚሆንበት ጊዜ የውሃው ደግሞ ትንሽ እየተረሳል። ሌላው ቀርቶ የተባበሩት መንግስታት እንኳን አ የሂውማን ራይት ነው ሰብአዊ መብት ሰብአዊ መብት በሁለት ሺህ አስር ሬዞሉሽን አውጥተዋል። ሰብአዊ መብት እንደመሆኑ እያንዳንዱ ኢትዮጵያዊ ንጹህ ውሃ የማግኘት መብቱ እንዲጠበቅለት የማድረግ ኃላፊነቱ የኛ ነው። አንድ ሰው ብቻዬን ምንም አላደርግም የሚለው አስተሳሰብ ተቀይሮ እኔ ጀምሬው ከዛ ሌሎቹን ባስተባብር የሚለው ቢጀመር በሚቸግር አይደለም። እና የኔ መልእክት ይሄ ነው። መልካም አቶ እስክንድር ታምራት ስለሰጡን ማብራሪያ አመሰግናለሁ። አሜን በጣም አመሰግናለሁ። ዝረቆንጅ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ነው። ወደ ተከታዩ ዝግጅታችን እንውሰዳችሁ። የሴት በጎ አድራጊዎችን እንግዳ አድርገናል። ከ2800 በላይ አቅመ ደካሞችን በቋሚነት የሚመግበው ባቡል ሀይር በመባል የሚታወቀው የድርጅት ሌሎች በርካታ ተግባራትንም ያከናውናል። ኬኔዲ አባተ የድርጅቱን መስራቾችና ተገልጋዮችን አነጋግሮ ተከታዩን መሰናዶ አዘጋጅቷል። በበርካታ ማህበራዊ ቀውሶች በመፈተን ላይ በምትገኘው ኢትዮጵያ የአቅማቸውን ለማበርከት ከሚታትሩ ሀገር በቀል የበጎ አድራጎት ሰብአዊ ድርጅቶች አንዱ ነው። የበጎ ስራ በር የሚል ትርጓሜ ያለው ባቡልካይር ከሁለት ዓመታት በፊት በ16 በጎ ፈቃደኛ ሴቶች የተቋቋመው ባቡልካይር አሁን ላይ ከ2800 በላይ አቅመ ደካሞችን በየቀኑ ይመግባል። ጓደኞቿንና ቤተሰቧን አስተባብራ ድርጅቱን የመሠረተችው ወይዘሮ ሃናን ማህሙድ ለሐሳቡ መነሻ የሆናትን አጋጣሚ እንዲታስታውሳለች። ባቡር ኬር፣ የተመሰረተው በሁለት ልጆች ምክንያት ነው። የሆነበት ሲገብተው ከበጣም ከብዙ ወንዶች ጋር ሲመገቡ አይቼ ነው ማለት ነው። ሴቶች ናቸው፣ ምናልባት የ12ና የ13 ዓመት ልጆች ናቸው። ዩኒፎርም ወገባቸው ላይ አስረው ነው ሲገቡ ያያቸው። በትምህርት ሰዓት ነው። እኔ በምግብ እጥረት ነው ብዬ አላሰብኩም። ሲወጡ ጠብቄ ያናገርኳቸው፣ እናንተ በትምህርት ሰዓት ምን ትሰራላችሁ? እዚህ ምን ልታደረጉ መጣችሁ? ስላቸው እኛ ኮ ጠዋት ውሃ ጠጥተን ብቻ ነው የወጣ ነው እናታችን ስትመለሱ እንደምንም የሆነ ነገር ሰርቼ እጠብቃቸዋለሁ ብላን ነው አሉ። በቃ የዛኔ በጣም አዘንኩኝ። ከዛ ያው እድሜ ከሰጠኝ አልኩ ሰዎች በፍትህ በእኩልነት የሚመገቡበት የመመገቢያ ጣቢያ እከፍታለሁኝ አልኩ። ያው እንግዲህ ባቡካየት ተጀመረ። በዚህ መልክ በጥቂት ሴቶች የተመሰረተው ባቡል ካይር ዛሬ የብዙ ምስኪኖች መጠጊያ ና ገመናቸውን የሚሸፍን ድርጅት ሆኗል የክርስትናም ይሁን የእስልምና እምነት ተከታዮች እንደየእምነታቸው የሚስተናገዱበት የበጎ አድራጎት ድርጅቱ ሌሎች ተግባራትንም ያከናውናል በዋነኝነት የምንሰራው ምገባ ነው ሌላው ደግሞ የንጽህና መጠበቂያ እንሰጣለን ልብስ እንዳየኸው የልብስ ስፌት እናሰለጠናለን። የኩኪስ የዳቦ ቆሎ የጫማ ስራ ወጣቶችንም የአካባቢ ሰዎችንም እናሰለጥናለን። በልብስ ስፌት የመጀመሪያ ዞር ተመርቀዋል። ስራ ሁሉም ስራ ገብተዋል። ይብን የደም ልገሳም በየሶስት ወሩ እንሰጣለን። የእናቶች ቤት ከፈረሰባቸው ቤት ይሰራላቸዋል። የሕክምና ወጪኛ ላይ ነው። ሀገራዊ ጉዳይ ሲመጣ ለምሳሌ የተፈናቀሉ ሰዎች ላይ በማህበራዊ ሚዲያ አስተባብረን እንነግሳለን። ሄደን ደሴ፣ አፋር፣ አማራ ክልል የተለያየ ቦታ እንሄዳለን። ይህም ብቻ ደግሞ አይደለም። እውነት ምንሰራው ይህም ባልና ሚስት እናስታርቃለን። አሁን አርባ አርብ ቀን የባለ ጉዳይ ቀን ብለናል። እንደው ወይዘሮ አበራሽ ያንቻው ከባቡል ካይድ ተገልጋዮች መካከል አንዷ ናቸው። ከኤች አይ ቤ ጋር አስር ዓመት ነው መድኃኒት ንጠቀሙ ግን ድጋፍ አግኝቼ አላቅም። በመድኃኒት የተቃጠልኩን ያለሁ ቀበሌ ሜጄ ይናገራለሁ። እራብ የገደለኝ ነው። አራት ልጆች አሉ የእህቴ ልጅ ጋር አምስት ከኔ ጋር ስድስት ቤተሰብ ነው። በፊት ሰው ቤት ልብስ አጥቤ እንጀራ ጋግሬ ጎረቤት ሁሉ ያውቃል። እና እዚህ ድርጅት ከገባው ጀምሬ በጣም አመሰግናለሁ። አልተራብኩም። መድኃኒቴን በስራ ስራ ተወስጄ ረሀብ ሳይነካኝ ወስጄ፣ አባት እናት ያልቻለው ነው ይሄ ድርጅት የቻለኝ። ሳሙናው አይቀር፣ ቅባቱ አይቀር፣ ምግቡ አይቀር፣ ባዝሊኑ አይቀር። ሌሎች የድርጅቱ ተገልጋዮችም አስተያየታቸውን ሰጥተውናል። ገብረት መለሰ እባላለሁ። መጀመሪያ የነበረው በውትድርና ውስጥ ነበር። ከዛ ወጥቼ ቤት አካባቢ ሲኖር እኔ ራሴ በራሴ በምግብ ሆነ ማራዘም አለመቻሌ ሲያውቅ መጥቼ ተመዘገብኩኝ። እንደው እናትና አባትን ያህል ነው ይ ውስጥ የሚስተናግዱት የሚያስተናግዱት። ኑሪያ ታወል እባላለሁ። ከየሰው ቤት ክርስቲያን አለ ሙስሊም አለ። ድርቆሽ እየለመንኩ ነበር የምበለው እየራበኝ አንዳንድ ለልጆች አንድ ርቆሽ አፈር ፍሬ በውሃም ሆነ በውሃና በጭ አፈር ፍሬ ሰጥቼ እኔ ጾም ይናድር ነበር። የሚማሩ ልጆች ስለኝ አሁን የአንድ ርቆሽም ከሰው ቤት መለመኑንም ትቼ ያው እዚህ እየተጠቀምኩ ነው። አላበረከ አርጋቸው። በአሁኑ ወቅት 57 ተቀጣሪ ሰራተኞች ባሉት በዚህ የበጎ አድራጎት ድርጅት ብዙዎች በበጎ ፈቃድ ያገለግላሉ። አሁን ላይ ከረመዳን ጾም ጋር ተያይዞ የስራ ጫናዎች የሚበዙበት ድርጅቱ ከቋሚ ተገልጋዮቹ ባለፈ በተለያዩ ምክንያቶች ከተለያዩ የኢትዮጵያ አካባቢዎች የተፈናቀሉ ዜጎችን ማስተናገዱ ጫናውን ይበልጥ እንዳበረታበት የምትገልጸው የድርጅቱ መስራችና ዳይሬክተር ወይዘሮ ሀናን በየዕለቱ ከሚያጋጥመዋት ክስተቶች የታዘበችውንና ስጋቷንም አውግተናለች። ሁለት ወጣቶች በቀላሉ ምነግርህ፣ ከትላንት ወዲያ መጥተው ሀናንዬ ቤት ተከራይተን ነው የምንኖረው አሉኝ። ሶስት ሺ ብር ነው የምንከፍለው። አሁን ግን አቃተን፣ ምግብ አቃተን። አንች አንቺ ጋር እንኳን እንመጣለን አላንም፣ ግን በቃ አቃተን፣ ሲ ዘይት እንኳን ቢያንስ ስጡ ብለው ነው የጠየቁ ወጣቶች ናቸው። በጣም ነው ያዘንኩት። ወዴት ነው እየሄድን ያለ ነው አሁን የባቡር ከሄድ ጉዳይ ስታየው ወጪው ምኑ ምኑ ያሳስባል። ግን ከዛ የበለጠ የሚያሳስበው ግን ፍልሰቱ ነው። በየቀኑ ጎዳና የሚወጣው ሰው ያሳስባል። ማህበራዊ ቀውሱ በጣም ያሳስባል። ከምነግርህ በላይ እንግዲህ መንግስት ሰራተኛ ሆኖ መጥቶ ልብስ ራሱ ከገዛው ስንት ጊዜ ነው፣ ሸሚዜ በቃ ተቆራርጧል ብሎ ሸሚዝ ይጠይቃል። እኛም ያሁን ተለምደዋል። ቆንጆ ቆንጆ ነገር ያልተነካካ ሲመጣ ለእነሱ ነው የሚቀመጠው። ግን ብቻ ከባድ ነው። ይህ ነው ብዬ መግለጽ ባልችልም ሁላችን ብንተዛዘንና ወይ መንግስት ተጨማሪ ደሞዝ ቢያደርግ ለመንግስት ሰራተኞች፣ ወይ ደግሞ ኢኮኖሚውን ይሄ ወደ ላይ የወጣውን ነገር ለመቀነስ መንግስት ጥረት ቢያደርግ ጥሩ ነው። ድርጅቱ እስካሁን የተለያዩ በጎ አድራጊ ግለሰቦች በሚያደርጉት ድጋፍ መቀጠሉን የምትገልጸው ወይዘሮ ሃናን ማህሙድ ካለው ፍላጎት አንጻር ድጋፉ በቂ እንዳልሆነ በመጥቀስ መንግስትን ጨምሮ ሁሉም ማህበራዊ ኃላፊነቱን እንዲወጣ ጥሪ አቅርባለች። እዚህ ቤት ያልመጣ ሚኒስቴር የለም። ዋላ ከፕራይም ሚኒስተር ዶክተር አብይ ጀምሮ ወይዘሮ አዳነች አበቤ፣ የመንገድ ትራንስፖርት ሚኒስቴር፣ የፖለቲካ ፓርቲ ድርጅቶችና ብዙ ሰዎች ናቸው የሚመጡት። ግን እንዳየ ሆነ ከፎቶ ያለፈ ምንም ነገር የለም። ወላሂ የተወሰነ አቅም ያለው ሰው መጥቶ ለአንድ ሰው የወር ቢከፍል። ወንድምህ ተርቦ፣ ጎረቤትህ ተርቦ፣ አንተ ጠግበ ብታደር ትርፉ በላ ነው የሚሆነው። ግዴታ ደግሞ ባቡል ካር ላይ ይምጣ አይደለም። ጎረቤታቻችንን እንጠይቅ። እንደው ማክሲም መጎብኘት የማይችል አቅም ያለው ሰው አካውንታችን አለ በአካውንታችን ሊረዳን ይችላል። እቃ ሊልክልን ይችላል። እኛውም በካይንድ ነው የምናስተባብረው። ሞር ማለት ነው። ስለዚህ እንደው ባለሀብቶች በምግብ ቢተባበሩ፣ ስለ መሬት ጉዳይ የሚመለከታቸው ሰዎች እና መሬት በቃ ግዴታ ነው። እውነት ሰው መንገድ ላይ እየተንከራተተ ነው፣ መኪና ሊገጭ ይችላል። ቢያንስ ይሄን ቢተባበሩ ዞሮ ዞሮ መሬቱ የመንግስትን ወደኛ የሚቀረው ነገር አይደለም። ለዚህ ሁሉ ማህበረሰብ ነው የሚሰጠው። ስለዚህ ትኩረት ቢሰጡት ለከንቲቧ ነው መልእክቴን የማስተላልፈው። በሴቶች ተመስርቶ በሴቶች ብቻ የሚመራውና ውስን ድጋፎችን ከሚሰጡ ጥቂት ወንዶች ባለፈ አብዛኛው ስራውም በሴቶች የሚከናወነው ባቡል ካይል አሁን ደግሞ ሴቶች በተለያዩ ሙያዎች የሚሰለጥኑበትን ማዕከል ስራ ለማስጀመር ዝግጅቶች እንደተጠናቀቁ ወይዘሮ ሃናን ተናግራለች። በርካታ ሴቶችን ያስተናግዳል የተባለው ማዕከሉ ከጥቂት ቀናት በኋላ ስራ እንደሚጀምርም ነው የገለጸችው። አንዲትም እናት በስራና በምግብ እጦት ጎዳና መታየት የለባትም የባቡል ከይር በጎ አድራጎት ድርጅት የአስር ዓመት እቅድ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ፍትህ በደርግ ዘመነ መንግስት የማሰቃየት ተግባር የፈጸመባቸውን ሰው በአሜሪካ ምድር በድንገት ካገኙት በኋላ በፍርድ አደባባይ ፍትህ ለማግኘት የታገሉ ሶስት ኢትዮጵያውያንን ከለላ ጠባቂዎች ታሪክ የሚያሳይ ዘጋቢ ፊልም ተከታዩ ቅንብራችን ነው። በክሪስቶፈር ቻምበርስ ተዘጋጅቶ በዓለም አቀፏ ሞዴል እና በጎ አድራጊ ሊያ ከበደ የገንዘብ ፈሰስ የተሰራው ይሄ ፊልም ከሰሞኑ በተካሄደው የአዲሱ አፍሪካ የፊልም ፌስቲቫል ኒው አፍሪካን ፊልም ፌስቲቫል ላይ ከታዩ ፊልሞች መካከል አንዱ ነው። ሀብታሙ ስዩም ዝርዝር አለው። ፍትህ ፋየር ዊዝን በደርግ የመጀመሪያ ዓመታት ያሰቃያቸውን ባለሥልጣን ከዓመታት በኋላ በአሜሪካ ምድር ያገኙ ሦስት ኢትዮጵያውያን ሴቶች ፍትህ ለማግኘት ያደረጉትን ፈታኝ ሂደት የተረከ ዘጋቢ ፊልም ነው። በዩናይትድ ስቴትስና በኢትዮጵያ ቀረጸው የተደረገው ባለታሪኮቹና ተዋናዮች የተሳተፉበት ፊልም አዘጋጅ ክሪስቶፈር ቻምበርስ ይባላል። ታሪኩ በፊልም የመሰራቱን ፋይዳ እንዲያስረዳ ስሚ። ይሄ ታሪክ ከፍተኛ ኃይል እንዳለው ይሰማኛል። ፊልሙ ሁለት ከፍተኛ አቅሞች አሉት። የመጀመሪያው ምናልባት በዩኒቨርስቲ፣ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች፣ በሕግ ትምህርት ቤት የሚገኙ ማናቸውንም ወጣቶች ማነቃቃት መቻሉ ነው። በዓለም ላይ ለውጥ ማምጣት እችላለሁ፣ ዓለምን መልካም ማድረግ ይቻለኛለን ብለው ሲጠይቁ ሰው ሁሉ ስርዓቱ ተበላሽቷል አትችሉም እርሱት ሲላቸው አብነት የሚሆን ታሪክ ነው። ይሄ አይ በገሬነትን ሳይታክቱ መግፋትን ጠንካራ ስራንና እምነትን የሚያሳይ ፊልም ነው። ፊልሙ ትኩረት ያደረገባቸው ሰዎች ዓለምን በበጎ ቀይረዋል። ሌላው አቅም እነዚህ ሴቶች እውነታውን በመናገር ሌሎችን ኃይል ማጎናጸፋቸው ነው። ከስቃይ የተረፉት ሰዎች ወይም በየትኛው እንግልት ያለፉት ሰዎች ታሪካቸው ብርታታቸውን በማየት እኔን መዳን መጠንከር እችላለሁ እንዲሉ ያደርጋቸዋል። እነዚህ ሴቶች በታሪካቸው በመላ ዓለም የሚኖሩት ሰዎች ብቃት ማላበስ ይችላሉ። ይሄ ለእኔ በስራው ላይ የፈሰሰውን ልፋት ተገቢ ያደርግልኛል። ፊልሙ በሜሪላንድ ሲልቨር ስፕሪንግ በሚገኘው ኤኤፍአይ አዳራሽ ለእይታ በቀረበ ጊዜ በርከት ያሉ ተመልካቾች ተገኝተዋል። በዚያ ካገኘኋቸው ወጣቶች መካከል አንዷ ገሊላ ናት። ላይላ ቶክስ በሚል የዩቲዩብ ገጿ የምትታወቀው ኢትዮጵያና ኤርትራን የሚመለከቱ ሀሳቦችን የምታጋራው ገሊላ ፊልሙ የፈጠረባትን ስሜት እንዲህ ተገልጻዋለች። በሴቶቹ ታሪክ ልቤ ተነክቷል። በጭካኔ ተግባራት ውስጥ ያሉ ሴቶችን አግኝቼ ከኢትዮጵያ ገና መመለሴ ነው። ቀደም ባለው ዘመን የደረሰው ነገር ዛሬም ከሚታዩ ክስተቶች ጋር ስናገናኛቸው፣ ዛሬም ድረስ መሰል ጉዳዮች እየተፈጸሙ የመሆናቸው ነገር በእጅጉ አሳዛኝ ነው። ስለ ደርግ ብዙ ጊዜ ሰምቻለሁ። በዚያን ወቅት አጎቴ መኪና ውስጥ መገደሉን ሰምቻለሁ። ስለ ጉዳዩ ማንም አያወራም። ስለ ደርግ መጥፎነት ይወራል እንጂ ገፍተው ሊያወሩበት አይፈልጉም። ኢትዮጵያን ከዓመታት በፊት በሰላሳ ዓመታቸው ግድም የለቀቁ ዛሬም ድረስ የፍርሃት ስሜት የሚያድርባቸው ያክስት ያጎት ልጆች አሉኝ። እዚህ በመወለዴ አልተረዳኋቸውም ነበር። አሁን ላይ ይሄ ፊልም የተጎጂዎችን ድምፅ ብቻ ሳይሆን የሁሉንም ሰው ድምፅን ያጋራው በግል ያልነበረኝን መረጃ አሳውቆኛል። በቀደመው ዘመን በሕዝባችን ላይ ደረሰውን ነገርም አስተምሮኛል። ትምህርታዊ ነው። በስሜት ይንጣል። በጥሩ ሁኔታም የተሰራ ይመስለኛል። ሁሉም ነገር በጣም ጥሩ ነው። ሬቤካ ሌላዋ ፊልሙን ከተመለከቱ ወጣቶች መካከል አንዷ ናት። ፊልሙ ሰዎች ያሳለፉትን ፈታኝ ህይወት በግልጽ እንዲናገሩ የማበረታታት አቅም አለው ትላለች። የተመለከትነው ነው ፊልም ያለው ኃይል ከፍተኛ ይመስለኛል። አስለቅሶኛል። የፊልሙ አዘጋጅ የሴቶቹን ታሪክ በመንገድ ረገድ በጣም ጥሩ ነገር አድርጓል። ስለ ጉዳዩ በእርግጥ ከዓመታት በፊት አንብቤ ነበር። አንድ ሰው ስለ ጉዳዩ ፊልም መስራቱ አስደሳች ነው። የዲያስፖራው ማህበረሰብ አባላትን ጨምሮ ሁሉም ኢትዮጵያዊ ሊያየው የሚገባ ፊልም ነው። በግሩም ሁኔታ የተሰራ ግሩም ፊልም ይመስለኛል። ተመሳሳይ ታሪክ ያላቸው ነገር ግን ሰሚ ያላገኙ ማህበረሰቦች አሉ። በፊልሙ ላይም ለማሳየት እንደሞከሩት የገዛ ቤተሰቦቻቸው እንኳን ስለደረሰባቸው ነገር አልጠየቋቸውም። እንደየባህሉ አንዳንድ ጊዜ ሀፍረትን የመሰለ ነገር ይከሰታል። ስላሳለፍከ ሁኔታ መናገር በእርግጥ ኃይል ያለውና የነፃነት መንፈስ የሚያጎናጽፍ ነው ብዬ አስባለሁ። ፊልሙ ሰዎች መሰል ፈለግ እንዲከተሉ የሚያበረታታ መልካም ምሳሌ ይመስለኛል። ኖሃ በበኩሉ የእሱ የቤተሰብ አባላትም በተመሳሳይ ውጣውረድ ውስጥ ስለማሳለፋቸው ተናግረው ፊልሙ ብዙሃን ያለፉበትን ሕይወት ዳግም የማስታወስና የማሳወቅ ኃይሉን እንዳጤነ ነግሮኛል። ፊልሙ በቀረበበት ቀን በቀጥታ ከፊልሙ የታሪክ ፍሰት ጋር ባይገናኝም መሰል ፊልሞችን ማንና እንዴት መስራት ይገባል በሚለው ዙሪያ ቅሬታውን ያሰማ ወጣት አግኝቻለሁ። ሮቤል ይባላል። ሀሳቡን እናዳምጥ። እኛን የሚመስሉ ሰዎች ጥቁር የፊልም አዘጋጆች በተለይ ደግሞ ኢትዮጵያውያን የእኛን ታሪክ ሲሰሩ ወይም ሲተርኩ ማየት እፈልጋለሁ። ዛሬም ድረስ የዘር መድሎ የሚንጸባረቅበት ሆሊውድ ጥቁር የፊልም አዘጋጆችን ሲገለሉና እድል ሲነፈጉ እንመለከታለን። የፊልም አምራቾች ተግዳሮቶች ይገጥሟቸዋል። በሰባዎቹ እድሜ ውስጥ የሚገኙት ኃይሌ ገሪማ ዛሬም በሃዋርድ ዩኒቨርሲቲ ውስጥ የማስተርስ መርሃ ግብር አላቸው። እሳቸው በሃዋርድ ውስጥ እንኳን ከሳቸው ሰዎች ሊማሩ እንደሚገባው ይነገርላቸዋል። በተወዳጅ ፊልማቸው የተሰየመ የፊልምና መጽሐፍ መደብር አላቸው። እሳቸው ከኤቫ ዱቭኔ አሪ ድርጅት ጋር በመተባበ ራቸው ሳንኮፋ የተሰኘው ድንቅ ፊልማቸው በኔትፍሊክስ ለመታየት በቅተዋል። እሳቸውን የመሰሉት ሰዎች ወይም ወጣት ኢትዮጵያውያን የፊልም ሰሪዎች ናቸው ይህን መሳይ ፊልም እንዲሰሩ የምንፈልገው እኛ የነጭ የበላይነት ባለበት፣ የአፍሪካን ጥሬ እቃ ካለአግባብ በሚጠቀም አገር ውስጥ እንደመኖራችን ለምን እኛን የመሰሉት ሰዎች የራሳችንን ታሪክ እንድንሰራ አልተደረገም ሲል ነው የጠየቅኩት። በገዛ ቤትህ መጥቼ ስለ ቤትህ ልነግር አልችልም። በደርግ ጊዜ በእርግጥ የተፈጠረውን ሊረዳ የሚችለው በዚያ ጊዜ የነበረው ኢትዮጵያዊ ብቻ ነው። ተመልካቾች ፊልሙን ወደዱትም አልወደዱትም በጥያቄ አንዳንዶቹ ምቾት ባይሰማቸውም ይሄን ነበር ለማወቅ የፈለግኩት። ጉዳዩ መነሳት ነበረበት። እሱ ሌሎች ኢትዮጵያውያን ሌሎች ታሪኮችን እንደዚህ መስራት እንደሚችሉ ነው የመለሰልኝ። የተናገርኩትን ነገር ስለመረዳቱ ጠራጠራለሁ። ኢትዮጵያ በቅርብ ዓመታት ውስጥም ግጭቶች የበረከቱባትና የሰብአዊ መብት ጥሰቶችም እየተደጋገሙባት ስለመሆኑ የሚናገሩ ሪፖርቶች ተነበዋል። ከዓመታት በፊት ስለተፈጸመ በደልና ፍትህ የማግኘት ውጣ ውረድ የሚተርከው ፊልም ለዚህ ዘመን ተመልካቾች በሚኖረው ፋይዳ ዙሪያ ለተነሳ ጥያቄ የፊልሙ አዘጋጅ ክሪስቶፈር ቻምበርስ ይህንን መልሷል። ፊልሙ የኢትዮጵያን የተወሳሰበ ታሪክ ለማወቅ እንደ አንዲት ነቁጥ የሚቆጠር ነው፣ እንደ አንዲት የአሸዋ ፍሬ። አንድ ኢትዮጵያዊ ከዚህ ፊልም ሊቀስመው ስለሚችለው ጉዳይ መናገር የሚችል አይመስለኝም። ነገር ግን ከሰዎች እሰማለው። ፊልሙን በሴንት ሉዊስ ከተማ በማሳይ ጊዜ አንድ ሰው ተነስቶ ይሄንን ፊልም በዚህ ሰዓት በማሳየትህ ደስ ብሎኛል አለ። ሌሎች ሰዎች ደግሞ ፊልሙን ለማሳየት ትክክለኛው ሰዓት አሁን አይደለም ይሉኛል። ስለዚህ ትክክለኛው የቱ እንደሆነ አላውቅም። ይህንን ፊልም ለመስራት አምስት አመታትን ፈጭቶብኛል ረዥም ጊዜ ነው። የአገሪቱ መንግስት በተደጋጋሚ ተቀይሯል። አንድ ከኢትዮጵያ የመጣ ሰው ታሪክ ራሱን እንዳይደግም ለማስታወስ ይሄ ፊልም በዚህ ሰዓት መውጣት አለበት ብሎኛል። ይሄ ቃል ልቤን ነክቶኛል። ፊልሙ ለኢትዮጵያውያን የተወሰነም ቢሆን ዋጋ እንደሚኖረው ተስፋ አደርጋለሁ። ክሪስቶፈር ኤርሚያስ ወልድ አምላክን ከመሰሉ ኢትዮጵያን የፊልም ባለሙያዎች ያገኘው ሙያዊ ግብዓት ፊልሙን የተሳካ እንዳደረገው አክሏል። የቀጣዩ ፊልም ትኩረትም ከኢትዮጵያውያን ጋር የተያያዘ እንደሚሆን ፍንጭ ሰጥቷል። ለአሜሪካ ድምፅ ሀብታሙ ስዩም። የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የአማርኛ ቋንቋ ዝግጅታችንን ነው። ዝግጅቶቻችንን እያዳመጣችሁ አስተያየት መስጠት ለምትፈልጉ አድራሻችንን እንገራችሁ።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 ትችላላችሁ። የአሜሪካ ድምፅ ቪኦኤ። ለዕለቱ ወደ ያዝነው ነው የመጨረሻ ዝግጅታችንን እንለፍ። የኢትዮጵያ ውስጥ ከተሞች ነባር መልካቸውን የቀየሩ ግንባታዎችን እያስተናገዱ ይገኛሉ። ግንባታዎቹ የሀገሪቱን ገጽታም ሆነ የህዝቦችን አኗኗር በበጎ የመለወጥ አቅማቸው ባይካድም በሚሊዮኖች የሚቆጠሩት በሀገሪቱ ውስጥ ያሉ አካል ጉዳተኞችን ታሳቢ የማድረጋቸው ምቾትና ፍላጎታቸውን ከግምት ውስጥ ያስገቡ ስለመሆናቸው ግን ጥያቄ ይነሳል። ሀብታሙ ስዩም በመቀጠል በሚያሰማን መሰናዶ በጉዳዩ ላይ የህግና ማብራሪያ የሚያሰሙን፣ የግል እይታቸውን የሚያጋሩን እንግዳ ጋብዟል። ወደዛው ንለፍ። ኢትዮጵያን እንደራሷ ህግ ልታስፈጽማቸው ቃል ገብታ ከፈረመቻቸው ዓለም አቀፍ ህጎች አንዱ የመንግስታቱ ድርጅት የአካል ጉዳተኞች መብት ስምምነት ነው። ይህ ስምምነት ደግሞ ከሚያነሳቸው አንኳር ጉዳዮች መካከል አንዱ የተደራሽነት የአክሰስቢሊቲ የተለያዩ አገልግሎቶች፣ ህንፃዎች ለአካል ጉዳተኞች አመቺ በሆነ መንገድ መሰራት አለባቸው የሚለው ድንጋጌ አንዱ ነው። የሰማችኋቸው በአካል ጉዳተኞች ጉዳይ ላይ የህግ ባለሙያና አማካሪ የሆኑትን በምሽቱ በመረጽነው ርዕሰ ጉዳይ ላይ ሙያዊ ትንታኔያቸውን ሊያጋሩን የፈቀዱትን አቶ ዳኛቸው ቦጋለን ነው። ተደራሽነት ሲሉ እሳቸው ቀደም ብሎ የጠቀሱት ሀሳብ ሰፋ ያለ ይዘት አለው። ምናልባትም ተጨማሪ ማሳያዎች ካስፈለጉ እንሆ ለምሳሌ ከግንኙነት ፋሲሊቲዎች አንጻር መስማት የተሳናቸው፣ አይነስውራን፣ ስውራን፣ አይምሮ እድገት ውስንነት ያለባቸው አካል ጉዳተኞች፣ እንዲሁም የፊዚካል ዲስብሊቲ የአካል ጉዳት ፊዚካል ዲስብሊቲ፣ እንደኒህ አይነት ለምሳሌ ያለባቸው አካል ጉዳተኞች የተለያዩ አገልግሎቶችን እንደ ማንኛውም ዜጋ በእኩልነት አካል ጉዳት ስላለባቸው ብቻ የማግለያ ምክንያት ሳይሆን እንደ ማንኛውም ዜጋ አመቺ ተደርገው እንዲሰሩላቸው ይጠይቃል። አንቀጽ ዘጠኝ የዓለም አቀፉ የአካል ጉዳተኞች ስምምነት ከዛ በተጨማሪም ሪዝነብል አኮሞዴሽን የሚባል ኮንሰፕት ደግሞ አለ። ሪዝነብል አኮሞዴሽን ማለት ምክንያታዊ የሆነ ማመቻቸት ማለት ነው። እንደ አካል ጉዳቱ አይነት አንድ ሰው ከዛ ጋር በተያያዘ ሪዝነብል በሆነ መንገድ አስፈላጊው ማመቻቸት እንዲደረግላቸው የሚል ድንጋጌም አለ። ሌላው የዓለም አቀፉ የአካል ጉዳተኞች ሕግ ኮንሰፕት ከዚሁ ጋር የተያያዘ ምንድነው፣ ዩኒቨርሳል ዲዛይን የሚባል ኮንሰፕት ነው። ይሄ በተለይ በአርክቴክቸር ሞያ በስነ ህንፃ ሞያ አንዱ ትልቁ መመሪያቸው ነው። ዩኒቨርሳል ዲዛይን ማለት አንድ ህንፃ ሲገነባ፣ አንድ ግንባታ ሲገነባ፣ መንገዶች ሲገነቡ፣ መዋቅሮች ሲዘረጉ አካል ጉዳተኞች ብቻ ተብሎ ሳይሆን ለሁሉም የህብረተሰብ ክፍል ተደራሽ መሆናቸውን በማረጋገጥ ላይ ተመስርተው ካልተሰሩ ከጥቅማቸው ጉዳታቸው ሊያመዝን ይችላል። በሚሊዮኖች ለሚቆጠሩ ከአካል ጉዳትና ተፈጥሯዊ ውስንነት ጋር የሚኖሩ ዜጎቿን ለማገዝ ኢትዮጵያ የፈረመችው ሕግ አስራ ሁለት ዓመታትን ደፍኗል። እሱን የተከተሉ ደጋፊ ሕጎችም አሉ። ሀገሪቱ በይዘቱ አጓጉ የሆነውን ሕግ ለመተግበር ምን ያክል ተጉዛለች የሚለው ጥያቄ ግን ወጥ መልስ አይገኝለትም። ሌሎች ዝርዝር መብቶችን ትተን የከተሞችን ነባር መልክ እየለወጡ ያሉ አዳዲስ ግንባታዎች አካል ጉዳተኞችን በበቂ ሁኔታ ታሳቢ ያላደረጉም በሚል ትችት ይቀርባል። ኢትዮጵያ በዚህ ረገድ ያለችበትን ደረጃ አቶ ዳኛቸው እንዲህ ይገልጹታል። ወደ ኋላ ቀርተናል ማለት ብቻ ትንሽ የሚያንስ ይመስለኛል። ብዙ ግንባታዎች በሚገነቡበት ጊዜ፣ መንገዶች በሚገነቡበት ጊዜ፣ የባቡር ፕሮጀክት ለምሳሌ በሚሰራበት ጊዜ በእርግጥ ለአካል ጉዳተኞች ተደራሽ ለማድረግ ታሳቢ ለማድረግ እንደተሞከረ ሙከራዎች ይታያሉ። ለምሳሌ ራምፖች፣ ዊልቸር ራምፖች፣ የባቡር መስመሮች ላይ ስትሄድ፣ ፕሮጀክቱ ላይ ስትሄድ ለአካል ጉዳተኞች ተብለው ለማመቻቸት የተሞከሩ ነገሮች አሉ። ነገር ግን ጥቅም ላይ ለመዋል እነሱን እጅግ በጣም አስቸጋሪ ነው። ምክንያቱም ተጨማሪ አስፈላጊ የሆኑ ፋሲሊቲዎች ሙሉ በሙሉ ተሟልተው አይገኙም። ስለዚህ ህንፃዎች ተደራሽ አይደሉም። በትምህርት ቤቶች አካባቢ አብዛኛው ትምህርት ቤት፣ አብዛኛው መገልገያ፣ አብዛኛው የጤና ተቋም ለአካል ጉዳተኞች ተደራሽ አይደለም። ነገር ግን ቀደም ሲል እንዳልኩ ከመንግስታቱ ድርጅት የአካል ጉዳተኞች ስምምነት በተጨማሪ በሀገራችን ደግሞ አንድ አዋጅ አለ። አዋጅ ስድስት ሀያ አራት 2009 የሚባል አዋጅ አለ። የህንፃ አዋጅ ነው ይሄ። ይሄ አዋጅ ለአካል ጉዳተኞች ብቻ ተብሎ ሳይሆን ማንኛውም ህንፃ በሚገነባበት ጊዜ ማሟላት የሚገባቸው መስፈርቶች ብሎ ከሚያስቀምጣቸው ውስጥ አንዱ ለአካል ጉዳተኞች ተደራሽ መሆን አለባቸው እነዚህ ግንባታዎች የሚል ነው። ስለዚህ አሁን ለምሳሌ በሰፊው የመንግስት ፕሮጀክት አለ። አንድ አርባ ስልሳ ወይም ሀያ ሰማንያ የሚባሉ የኮንዶሚኒየም ፕሮጀክቶች አሉ ለምሳሌ። እነዚህ ፕሮጀክቶች በአብዛኛው የአካል ጉዳተኞች ተጠቃሚዎችን ያገናዘቡ አይደሉም። አንደኛ ቤቶቹ የሚሰጡት ለባለ ዕድሎች ከሶስተኛ ፎቅ ወይም ከሁለተኛ ፎቅ ምናምን በላይ ነው። ፎቆቹ በአብዛኛው ሊፍት የላቸውም፣ ኤሊቬተር የላቸውም። አላቸው እንኳን ቢባል ኤሊቬተር ወደ ኤሊቬተሩ ደግሞ ለመድረስ እጅግ በጣም አስቸጋሪ አመቺ ያሉን ሁኔታዎች ይፈጠራሉ። አንዳንድ ደግሞ የማልፋንክሽን የሚያደርጉ ኤሊቬተሮች በሚኖሩበት ጊዜ ጥገና በአስቸኳይ አይደረግም። ብዙዎቹ ፋሲሊቲዎች ላይ ሊፍቶች በማይሰሩበት ጊዜ ጥገና አይደረግም። እኒህ በወረቀት ላይ የሰፈሩ ሕጎች አለመተግበራቸው የሰዎችን ሕይወት የነጠቁ ክስተቶች መንስኤ መሆናቸው አልቀረም። ከአሳዛኝ ማሳያዎች መካከል አንዱን ለበርካታ ዓመታት አካል ጉዳተኞችን በሚመለከቱ ጉዳዮች ላይ የህግ ባለሙያና አማካሪ ሆኖ የሰሩት አቶ ዳኛቸው ቦጋለ ያጋሩናል። በቅርቡ አይ ቲንክ ከአንድ ዓመት ከሁለት ዓመት በፊት ይመስለኛል አንድ አይነ ስውር ኢትዮጵያዊ ወደ አንድ መገልገያ በሚሄድበት ወቅት የመንግስት ተቋም ነው። ተቋሙን ለጊዜው መጥራት እቆጠባለው። ያ ተቋም ሊፍት አለው። ነገር ግን ሊፍቱ ወይ ስራውን አልጀመረም ወይ በጥገና ላይ ነው፣ ያለው ይህንን የሚያመላክት ምንም ምልክት አልነበረም ወይ ደግሞ ለዛ ለአይነስውሩ ሊያውቀው በሚገባ መንገድ ኖቲስ ሊያደርገው በሚገባ መንገድ አልተነገረውም። ስለዚህ ያንን ኤሊቬተር ለመጠቀም ከፍቶ ሲገባ እዛ ውስጥ ወድቆ ህይወቱ አልፈዋል። ወዲያውኑ ህይወቱ ያለፈው ይሄ በጣም የቅርብ ጊዜ ትዝታ ነው። ከስድስት ዓመታት በፊት ገደማ የመንግስታቱ ድርጅት የህፃናት አድን ድርጅት ዩኒሴፍ ኢትዮጵያ ውስጥ ወደ ስምንት ሚሊዮን የሚጠጉ አካል ጉዳተኞችና ተፈጥሯዊ ውስንነት ያለባቸው ሰዎች ስለመኖራቸው በአንደኛው ሰነዱ ላይ ጠቅሰዋል። የፈረመቻቸው ዓለም አቀፍ ህጎችና ያወጣቻቸው ሀገራዊ ህጎች ይህም ብዛት ያለው ማህበረሰብ ህይወት በመቀየር ረገድ ከፍ ያለ ሚና ያለው መሆኑን የተገነዘበች የምትመስለው ኢትዮጵያ ህግጋቱን ለማስፈጸም ምን ከለከላት ብለው መጠየቅ አይቀሬ ነው። ዋነኛ መልሱ የሚመስለኝ የአካል ጉዳተኞች ተሳትፎ በተለይ በውሳኔ ሰጪነት ሚና ላይ ያላቸው ተሳትፎ እጅግ በጣም ዝቅተኛ በመሆኑ ነው። አካል ጉዳተኞች ህጎች ሲረቀቁ፣ ፖሊሲዎች ሲረቀቁ ተሳትፏቸው እንዲሁ ተሳተፉ ለማለት ያህል ብቻ እነሱን የመጋበዝ ነገር ሊኖር ይችላል። ነገር ግን በዋነኝነት በውሳኔ ሰጪ አካላት ውስጥ እንዲሁም ክትትልና ግምገማ ማድረግ ባለባቸው የመንግስት አካላት ውስጥ የአካል ጉዳተኞች ተሳትፎ የራሳቸው የአካል ጉዳተኞች ተሳትፎ በቂ አይደለም። ለምሳሌ የአካል ጉዳተኞችን ጉዳይ የሚመለከተው የመንግስት አካል በአካል ጉዳተኛ ነው መመራት ያለበት። ምክንያቱም ከአካል ጉዳተኛው በላይ ስለዚህ ጉዳይ ሊያቅ የሚችል ሰው ብዙ የለም። ስለዚህ ኳል ኳሊፋይድ የሆኑ ብቃት ያላቸው በጣም ብዙ አካል ጉዳተኞች ባሉበት ሀገር በአመራር ቦታ ላይ በዚህ ጉዳይ ላይ በኃላፊነት ቦታ ላይ የሚቀመጡ ሰዎች ግን ምንም አይነት የአካል ጉዳተኝነት ልምዱም የሌላቸው የህይወት ልምዶ የሌላቸው በዛ ዙሪያ ላይ ዳይሬክት የሆነ ኤክስፒሪየንስ የሌላቸው ሲሆን ይታያል። ይሄ ነባራዊ ሀቅ ነው። በማስረጃ ተደግፎ ሊቀርብ የሚችል ነባራዊ ሀቅ ነው። ስለዚህ ውሳኔ ሰጪ ላይ ከሌለ አንድ የህብረት ሰብ ክፍል ያንን የህብረተሰብ ክፍል የሚመለከቱ ጉዳዮች ተፈጻሚነታቸው እጅግ በጣም ያነሰ ነው ማለት ነው። ስለዚህ ትርጉም ያለው ተሳትፎ ለመኖሩ ዋነኛ ተግዳሮት ነው ብዬ የማስበው። ኢትዮጵያ በተፈጥሯዊና ሰው ሰራሽ ምክንያቶች ለአካል ጉዳት የሚዳረጉት ዜጎቿ ቁጥር ቀላል የሚባል አይደለም። በሀገሪቱ የተለያዩ ስፍራዎች የተበራከቱት ግጭቶች፣ ጦርነት፣ ብሎም ከአፍሪካ ከቀዳሚዎቹ መካከል የሚያደርጋት የትራፊክ አደጋ በቀጣይ ዓመታት ከአካል ጉዳት ጋር የሚኖሩ ዜጎችን ቁጥር ይጨምራሉ ተብሎ ይጠበቃል። የኒ ማኅበረሰብ ማህበረሰብ ክፍሎችን ጥያቄዎችና ፈላጎቶች ለማሟላት ወደ መፍትሄ ከሚያደርሷት መላዎች መካከል አንዱን አቶ ዳኛቸው አጋርተውናል። እነዚህ የአካል ጉዳት መንስኤዎች ባሉበት ሀገር እና የአካል ጉዳት ቁጥር እየጨመረ በሚሄድበት ሀገር የአካል ጉዳተኞችን ጉዳይ ገለል ማድረጉ ወይም በውሳኔ ሰጪነት ሚና ላይ ቀጥተኛ ተሳትፎ እንዲኖራቸው አለማድረግ ዞሮ ዞሮ የሚጎዳው ሀገርን ነው። እንደሚታወቀው ሊቭ ኖ ዋን ቢሃይንድ የሚባል ፕሪንሲፕል አለ። አሁን በአለማችን ላይ የተወሰኑ የህብረተሰብ ክፍሎችን ትቶ መራመድ ለመሄድ መሞከር ዞሮ ዞሮ በጠቅላላው የሚጎዳው ሀገርን ጭምር ነውና በአካል ጉዳተኞች አቅም ማመን ያስፈልጋል። ማየት አይቶ ከዛ በኋላ ገምግሞ ሌሎች ሀገራት እንዳደረጉት ብዙ አካል ጉዳተኞች ራሳቸውን ፕሩቭ አድርገው ሀገራቸው እያገለገሉ ነው። ያ እዚቻ እዚህ ሀገር ውስጥ ኢትዮጵያ ውስጥ ደረገ ይገባዋል ባይ ነኝ። አድማጮች፣ በተያያዥ ጉዳዮች ላይ ተጨማሪ ሀሳቦችን ካካተቱ ሌሎች መሰናዶቻችን ጋር መመለሳችን አይቀሬ ነው። ለዛሬው ግን ሙያዊ ማብራሪያቸውና እይታቸውን ያጋሩንን በአካል ጉዳተኞች ጉዳይ ላይ የህግ ባለሙያና አማካሪ የሆኑትን አቶ ዳኛቸው ቦጋልን በእናንተ ስም አመሰግናለሁ። ሀብታሙ ዚይም ነኝ ዋሽንግተን ዲሲ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። አብራችሁም ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።